ለአለፉት ሰባት ወራት ያህል ከገዢው ግንባር ኢህአዴግ ጋር ውይይትና ድርድር ሲያደርጉ ከቆዩት ተቃዋሚ ፓርቲዎች መካከል አስራ ሁለቱ ወደፊት ለሚደረግ ድርድር አንድ የጋራ ስብስብ መፍጠራቸውን ይፋ አድርገዋል። ስብስቡ ተቃዋሚ ፓርቲዎች በአንድነት ሆነው ጠንካራ የመንደራደሪያ ሐሳቦች ለማቅረብ የሚያስችል እንደሆነም ተገልጧል። መለስካቸው አመሃ ዝርዝሩን ይዟል። አስራ ሁለቱ ተቃዋሚ ፓርቲዎች መስርተነዋል ባሉት ስብስብ ላይ ማብራሪያ የሚሰጥ ጽሑፍ አሰራጅተዋል ጽሑፉ እንደሚያስረዳው ተቃዋሚ ፓርቲዎቹ በሀገሪቱ የፖለቲካ ስርዓት ውስጥ ለውጥ ለማምጣት ወሳኝ ሚና መጫወት እንዳለባቸው እምነታቸው ነው። በዚህም መሰረት አሁን ያለው ስርዓት የአሰራሩን ዴሞክራሲያዊነት የሚያሰፉ አማራጭ ሀሳቦችንና የሕግ ማሻሻያዎችን በማቅረብ ከገዢው ፓርቲ ጋር እየተደራደርን እንገኛለን በማለት ፓርቲዎቹ የእስከዛሬውን አካሄዳቸውን ምንነት ትርጉም ይጠቁማሉ በጽሁፍ መግለጫቸው። ይሁንና በተቃዋሚ ፓርቲዎቹ በኩል የእስከዛሬውን አካሄድ የሚያሻሽልና ለተቃዋሚ ፓርቲዎች የተሻለ የመደራደሪያ አቅም ይፈጥራል ያሉትን አንድ ስብስብ አስራ ሁለት ሆኑ መፍጠራቸውን ይፋ አድርገዋል። መግለጫውን በንባብ ያሰሙት የመኢዴፓ ወይንም የመላው ኢትዮጵያ ዴሞክራሲያዊ ፓርቲ ተወካይ አቶ ዘመኑ ሞላ ነበሩ። እኛ አሳሎቱ ተደራዳሪ የሀገር አቀፍ የፖለቲካ ፓርቲዎች ጠቃሚ የሆነ ጋራ የድርጊትና መርሃ ግብር በመፍጠር የግንኙነትን መስመር እንዲኖረን መተማመን እንድንፈጥር የሚያስችል ስልት መንደፍና ቁልፍ በሆኑ ሀገራዊ ጉዳዮች ላይ መግባባት እንዲኖር የሚያስችል ስልት መንደፍ አስፈላጊ መሆኑን አምነንበታል። በመሆኑም አስራ ሁለቱ ሀገር አቀፍ የፖለቲካ ሀገር አቀፍ የተቋሚ የፖለቲካ ተደራዳሪ ፓርቲዎች የጋራ የድርድር ስነ ስርዓት መግባቢያ ሰነድ አስፈላጊ በመሆኑ ለድርድር ስነ ስርዓት ተገዢ ለመሆን የመደራደር አቅምን ለማጎልበትና የጋራ ጥንካሬን ለማምጣት የሚያስችል ሰነድ አዘጋጅተን ወደ ድርድሩ ለማግባት ተፈራርመናል። የአንድነት ለዲሞክራሲና ለፍትህ ፓርቲ መሪ አቶ ትዕግስቱ አወሉ የአሁኑ ስብስብ ቀደም ሲል ከነበሩት ስብስቦች የተለየ ነው ይላሉ። ከዚህ በፊት የነበሩት ቡድኖች በሚነሱ የውይይት ወይንም የድርድር አጀንዳዎች መሰረት ይሰባሰቡ እንደነበረም ያስረዳሉ። የአስራ ሁለቱ ተቃዋሚ ፓርቲዎች ስብስብ ግን መግባቢያ ሰነድ ያለውና ሰነዱም ለሚመለከተው ክፍል የገባ ነው ይላሉ። ይህ ሁሉ ሆኖ ግን የአስራ ሁለቱ ስብስብ ዋናው የሚለይበት ጉዳይ በአንድነት በሚያቀርባቸው የድርድር ሀሳቦች እንደሚሆንም ጠቁመዋል። ድርድሩ እንደምታውቁት ፊፍቲን ፕላስ ዋን ወይም ደግሞ አስራ አምስት ሲደመር አንድ ነው ማለት፣ አንዱ ያው ኢህአዴግ ስለሆነ ነው፣ አስራ አምስቱ ተቃዋሚ ስለሆኑ ነው። ከዚህ ውስጥ አስራ ሁለቱ ናቸው። ይሄ ማለት የተደራዳሪዎቹን 80 በመቶ ሽፋን አለው። 80 በመቶ ሽፋን አንድ ሆኖ ሲቀርብ በድርድሩ ሊያመጣ የሚችለውን ተጽዕኖ እዚ ላይ መገመት ቀላል ነው። 12ቱ ቀደም ብለው ተስማምተው መሄዱ ትልቅ ትልቅ ትልቅ አስተዋጽኦ ይሄ ደግሞ የተማርነው ካለፉት በሰባት ወር ከነበረን ቆይታ ጥንካይና ድክመቶች ነው የተማርነው። የመላው ኢትዮጵያ አንድነት ድርጅት ተወካይ አቶ ሙሉጌታ አበበ ደግሞ ያተኮሩት የድርድሩ የወደፊት ሂደት በአብዛኛው ይዘቱ ምን እንደሆነና ምን እንደሚመስል ነበረ። ድርድሩ ለሕዝብና ለሀገር የሚበጅ ለሕዝብ ጥያቄ መልስ የሚሰጥ የዲሞክራሲ ምሕዳሩን የሚያሰፋ ለውጥ ሊያመጣ የሚችል ጠብ የሚል ድርድር እንዲደረግ ነው። አስራ ሁለቱ ፓርቲዎች ስብስብነት የተሰባሰብ ነው። ለሕዝብም ለዲሞክራሲ ግንባታም ጠብ የሚል ነገር እንዲኖር ይሄንን ለመታገል ነው የተሰባሰብ ነው። አንድ ላይ ሆነን አስራ ሁለቱም አንድ አቅጣጫ ይዘን ወደ አገዛዝ ስርዓቱ ወይም ወደ ገዢው መደብ ፓርቲ ጥያቄያችንን ያቀረብነውን ቻሌንጅ አድርገን በመግባባትና በማሳመን ድርድር፣ በኃይል አይደለም። ማሳመንም ያስፈልጋል። አሳማኝ ነገርም ማቅረብ ያስፈልጋል። ይህንን ይዘን ለመቅረብ ነው ይሄ ስብስብ። ከጋዜጠኞች ከቀረቡ ጥያቄዎች አንዱ እንደሚባለው ድርድሩ ሰጥቶ የመቀበል ሂደት ከሆነ ምን ሰጥታችሁ ምን አገኛችሁ የሚል ነበረ። የኢትዮጵያውያን ዴሞክራሲ ፓርቲ ኢዴፓ ተወካይ ዶክተር ጫኔ ከበደ መልስ ሰጥተዋል። ምናልባት ሰጥቶ መቀበል ከሚለውም አንጻር ገዢው ፓርቲ አንድ አጀንዳ ብቻ ነው ይዞ የቀረበው። እሱም የምርጫ ሕጎችን በተመለከቱ በምርጫ ውስጥ ባሉ ሶስት አዋጆች ላይ ብቻ ነው ገዢው ፓርቲ ይሄ ጉዳይ አለኝ ብሎ የቀረበው። ከዛ ውጭ ያቀረብናቸው ግን በተቃዋሚ የፖለቲካ ፓርቲዎች በኩል ነው በተቃዋሚ የፖለቲካ ፓርቲዎች በኩል የቀረቡት አጀንዳዎች ለማሳመን ጥረት አድርገን አጀንዳዎቹ አንገብጋቢ እንደመሆናቸው መጠን ህዝብም በርካታ ጥያቄዎች ያቀረበባቸው መሆናቸውን አረጋግጠን ሌሎችን አዋጆች ግን እንዲቀበል አስገድደናል፣ ተቀብሎናል። ሰጦ መቀበል ከዚህ ነው የሚጀምረው ማለት ነው። የመግባቢያ ሰነድ ተፈራርሞ ስብስቡን የፈጠሩት ተቃዋሚ ፓርቲዎች አንድነት፣ መኢአድ፣ ኢባፓ፣ ኢዴፓ፣ መኢብን፣ ኢዴህ ቅንጅት፣ አዲስ ትውልድ ፓርቲ፣ ኢዲአን፣ ወህዴፓ እና መኦህዴፓ የተሰኙ ናቸው። በድርድሩ ወቅት የስብስቡ ዋና ተናጋሪዎች አቶ ሙሉጌታ አበበ፣ አቶ ትዕግሥቱ አወሉና ዶክተር ጫን የከበደ መሆናቸውም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ